እንደምናመሻችሁ በቅድሚያ ርዕሶቹ፣ ከኬንያ ብሔራዊ መካነ አራዊት ያመለጡ አራት አንበሶች ተይዘው ወደ መኖሪያቸው መመለሳቸውን ዛሬ የኬንያ የዱር አራዊት ድርጅት አስታወቀ። የዩጋንዳው ፕሬዚደንት ዮዌሪ ሙሴቬኒ በሀገሪቱ የተካሄደውን ፕሬዝደንታዊ ምርጫ ከ60 በመቶ በላይ ድምፅ በማግኘት አሸነፉ። የተቃዋሚ ፓርቲ ምርጫው ተጭበርብሯል በማለት ውጤቱን አልተቀበለውም። ብሪታንያ የአውሮፓ ህብረት አባል ሆና መቆየት ስለመፈለግ አለመፈለጓ እንደ ጎርጎሪዎስ አቆጣጠር ሰኔ 23 ቀን በሚካሄደው ህዝበ ውሳኔ ይለያል ሲሉ ጠቅላይ ሚኒስትር ዴቪድ ኬምረን ዛሬ ገለጹ። በዓለም ዙሪያ አርባ በመቶ የሚሆኑ ህጻናትና ወጣቶች በአፍ መፍቻ ቋንቋቸው እንደማይማሩ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ገለጸ። ዜናው በዝርዝር ከኬንያ ብሔራዊ መካነ አራዊት አምልጠው ወደ መዲናዋ ናይሮቢ የመኖሪያ ሰፈሮች የሸሹ አራት አንበሶች ተይዘው ወደ መኖሪያቸው መመለሳቸውን ዛሬ የኬንያ የዱር አራዊት ድርጅት ቃል አቀባይ ገለጹ። ድርጅቱ ትናንት አርብ ነበረ አንበሶች በሰዎች መኖሪያ አካባቢዎች መታየታቸውን ገልጾ ፍለጋውን የጀመረው። የአይን ምስክሮች እንደተናገሩት ሁለት አንበሶች ናይሮቢ መዳረሻ በሚገኘው ላንጋት አካባቢ ሐኪም ቤት አቅራቢያ ታይተዋል። የድርጅቱ ቃል አቀባይ ፓውል ጋቲቱ ለፈረንሳይ ዜና ምንጭ እንደገለጹት ድርጅታቸው ሄሊኮፕተር ተጠቅሞ አንበሶቹን ፈልጓል። አንበሶቹም በሰላም ወደ ዱር አራዊት ፓርኩ ተመልሰዋል ብለዋል። አንድ መቶ 17 ስኩዌር ሜትር ስፋት ያለው የኬንያ ብሔራዊ መካነ አራዊት ከናይሮቢ እምብርት 7 ኪሎ ሜትር ርቀት ላይ ይገኛል። ምንም እንኳን መካነ አራዊቱ ዙሪያውን የታጠረ ቢሆንም እንስሶች እንደ ልባቸው እንዲንቀሳቀሱ ሲባል በግቢው ውስጥ ሌላ ተጨማሪ አጥር የለም። የዩጋንዳው ፕሬዚደንት ዮሪ ሙሴቬኒ በሀገሪቱ የተካሄደውን ፕሬዝደንታዊ ምርጫ ከ60 በመቶ በላይ ድምጽ በማግኘት ማሸነፋቸውን የሀገሪቱ የምርጫ ኮሚሽን ዛሬ አስታወቀ። ነገር ግን ዋናው የተቃዋሚ ፓርቲ ምርጫው ተጭበርብሯል በማለት ውጤቱን አልተቀበለውም። የረዥም ዓመታቱ የዩጋንዳ መሪ ተፎካካሪ ዚካ ቤሲጊ ሰላሳ አምስት በመቶ ድምጽ በማግኘት መሸነፋቸውን የምርጫው አጠቃላይ ውጤትን ይፋ ያደረገው የምርጫ ኮሚሽን ኃላፊ ባድሩ ኪጉንጉ ዛሬ ተናግረዋል። ሙሴቬኒ አሸናፊ መሆናቸው የተገለጸው ተቀናቃኛቸው ኪሳ ቤሲጊ ከቤት እንዳይወጡ በከፍተኛ የፖሊስ ቁጥጥር ስር በመኖሪያ ቤታቸው እንዳሉ ነው። ምርጫውን የታዘበው የአውሮፓ ህብረት ልኡክ ቡድን ሐሙስ ዕለት የተካሄደው ምርጫ ማስፈራሪያ ያጠላበት እንደነበር አስታውቋል። ከዚህም ሌላ የምርጫው ኮሚሽን በግልጽና ገለልተኛ ሆኖ መስራቱ ሁሉንም ፓርቲዎች እንደሚያጠራጥር የአውሮፓ ህብረት ልኡክ ቡድን ተጠሪ ኤድዋርድ ካኩን ዛሬ ለጋዜጠኞች ገልጸዋል። ቢያንስ አርባ እስረኞች ከሞሪሽየስ ወህኒ ቤት ሰብረው ማምለጣቸውን አንድ የቀድሞ ባለስልጣን ተናገሩ። የጥበቃ ሰራተኞች ቅዳሜ ጠዋት ፈረቃ ሲቀያየሩ እስረኞቹ በፍጥነት በዋናው በር ሊያመልጡ መቻላቸውን ስማቸው እንዲጠቀስ ያልፈለጉት የቀድሞ አንድ ባለስልጣን ተናግረዋል። ያመለጡት እስረኞች ከማንም አክራሪ ቡድን ጋር ግንኙነት እንደሌላቸውና ከመሃላቸው ሰባቱ በቁጥጥር ስር መዋላቸውንም የቀድሞው ባለስልጣን ገልጸዋል። የተቀሩትን መንግስት እየፈለገ ነው። የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል የሞሪሼስ የጸጥታ ኃይል እስረኞችን በወይኒ ቤት ውስጥ እንደሚያሰቃይ በተደጋጋሚ ይፋ አድርጎ ነበር። በሌላ በኩል ባለፈው ታህሳስ ወር ከአልቃይዳ ጋር ግንኙነት አላቸው የተባሉ እስረኞች ከበርካታ የሞሪሼስ ወይኒ ቤቶች አምልጠው ከሳምንታት በኋላ በቁጥጥር ስር ውለዋል። አድማጮች የምትከታተሉት ከዶቼቬ ላይ የሚተላለፈውን የዓለም ዜና ነው። ብሪታንያ የአውሮጳ ህብረት አባል ሆና መቆየት ስለመፈለግ አለመፈለጓ እንደ ጎርጎሪዮስ አቆጣጠር ሰኔ 23 ቀን በሚካሄደው ሕዝበ ውሳኔ ይለያል ሲሉ ጠቅላይ ሚኒስትር ዴቪድ ኬምረን ዛሬ አስታወቁ። ሚኒስትሩ አያይዘውም ሀገራቸው የሀያ ስምንት አባል ሀገራቱ አካል ሆና ብትቆይ አስተማማኝና ጠንካራ ትሆናለች ብለዋል። ዴቪድ ኬምብረን ይህንን ለህዝባቸው ይፋ ያደረጉት ዛሬ ከካቢናቸው ጋር ከመከሩ በኋላ ነው የብሪታንያው ጠቅላይ ሚኒስትር አርብ ዕለት ከሌሎች የአውሮፓ ህብረት አባላት መሪዎች ጋር ለሰዓታት የፈጀ ድርድር ብራስልስ ውስጥ አካሄደው ከአባል ሀገራቱ ጋር ከስምምነት ደርሰዋል ብሪታንያ ለህብረቱ ካቀረበቻቸው የለውጥ ሀሳቦች መካከል የህብረቱ አባል ሆኖ ለመቆየት የስደተኞችን ጉዳይ በሚመለከት ለውጥ እንደምትሻ ነው። ከዚህም በተጨማሪ የአውሮፓ ህብረት በሚያደርጋቸው ፖለቲካዊ ውሳኔዎችና ጣልቃ ገብነት ብሪታንያ ግዴታ እንደሌለባት ይመለከታል። የፈረንሳዩ ፕሬዚደንት ፍራንሷ ኦሎንድ በሶሪያ ጦርነት ሳቢያ በቱርክና በሩሲያ መካከል ያለው ግጭት እንዳይፋፋም አስጠነቀቁ። የቱርክና የሩሲያ እግረኛ ወታደሮች ወደ ሶሪያ መዝመት በሁለቱ ሀገራት መካከል ጦርነት ሊያስነሳ እንደሚችል ፕሬዝደንቱ ዛሬ ለሀገራቸው አንድ የሬዲዮ ጣቢያ ተናግሯል። የሩሲያ አየር ኃይል ጦር ካለፈው ዓመት አንስቶ የአየር ድብደባ በማከናወን የሶሪያው ፕሬዝደንት ባሻር አልአሳድን ጦር በመደገፍ ላይ ይገኛል። በዚህም የተነሳ ቱርክ የሩሲያ መንግስትን በጥብቅ ትተቻለች። የቱርክ ፕሬዝደንት ሬቼፕ ጣይብ ኤርዶዋን ልክ እንደ ፈረንሳይ ዋቻቸው ኦሎንድ የሶሪያው መሪ ስልጣን እንዲለቁ ይጠይቃሉ። በሶሪያ ጉዳይ ላይ ሩሲያ ያቀረበችው የመፍትሄ ረቂቅ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተቀባይነት አላገኘም። ሩሲያ ያቀረበችው ረቂቅ የሶሪያ ሉዓላዊነትን የሚጻርር ማንኛውም ድርጊት ክልከላ እንዲደረግበት የሚል ነበረ። በጸጥታው ምክር ቤት የሩሲያን ረቂቅ ውድቅ ካደረጉ ሀገራት መካከል ዩናይትድ ስቴትስ እና ፈረንሳይ ይገኙበታል። በዓለም ዙሪያ አርባ በመቶ የሚሆኑ ህጻናትና ወጣቶች በአፍ መፍቻ ቋንቋቸው እንደማይማሩ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ገለጸ። ድርጅቱ ይፋ ባደረገው ዘገባ የተለያዩ ሀገራት ምንም እንኳን በርካታ የአፍ መፍቻ ቋንቋ ቢኖራቸውም ህጻናት የሚማሩት በአንድ ቋንቋ ብቻ ነው። ከእነዚህም ሀገራት መካከል ቱርክ፣ ኔፓል፣ ፓኪስታን፣ ባንግላዴሽ ና ጓንቴማላ በምሳሌነት ተገልጸዋል። ከዚህም በተጨማሪ እንደ ሴኔጋል ና ማሊ ባሉ የአፍሪካ ሀገራት ከአስር መምህራን አንዱ እንኳን በአካባቢው አፍ መፍጫ ቋንቋ ለማስተማር ብቁ አይደለም ሲል ድርጅቱ ተችቷል። ኢትዮጵያን በሚመለከት ደግሞ በሁለት ቋንቋ የሚማሩ ተማሪዎች በሁሉም የትምህርት አይነት መሻሻል ማሳየታቸው ተደርሶበታል ሲልም ድርጅቱ አክሎ ተናግሯል። እንደ ዩኔስኮ በዓለም ዙሪያ ካሉ ስድስት ሺህ ግድም ቋንቋዎች ግማሽ ያህሉ የመጥፋት አደጋ ተጋርጦባቸዋል። ነገ እሁድ ዓለም አቀፍ የአፍ መፍቻ ቋንቋ መታሰቢያ ዕለት ነው። ይህ ዶች ቨለ ነው። አድማጮች አርዕስተ ዜናው በድጋሚና ባጭሩ እነሆ። ከኬንያ ብሔራዊ መካነ አራዊት ያመለጡ አራት አንበሶች ተይዘው ወደ መኖሪያቸው መመለሳቸውን ዛሬ የኬንያ የዱር አራዊት ድርጅት አስታወቀ። የዩጋንዳው ፕሬዝደንት ዩወሪ ሙሴቬኒ በሀገሪቱ የተካሄደውን ፕሬዝደንታዊ ምርጫ ከ60 በመቶ በላይ ድምፅ በማግኘት አሸነፉ። የተቃዋሚ ፓርቲ ምርጫው ተጭበርብሯል በማለት ውጤቱን አልተቀበለውም። ብሪታንያ የአውሮፓ ህብረት አባል ሆና መቆየት ስለመፈለግ አለመፈለጓ እንደ ጎርጎሪዮስ አቆጣጠር ሰኔ 23 ቀን በሚካሄደው ህዝበ ውሳኔ ይለያል ሲሉ ጠቅላይ ሚኒስትር ዴቪድ ኬምረን ዛሬ ገለጹ። በዓለም ዙሪያ 40 በመቶ የሚሆኑ ህጻናትና ወጣቶች በአፍ መፍቻ ቋንቋቸው እንደማይማሩ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ገለጸ። ዜናው አበቃ።